የአማራ ዲሞክራሲያዊ ኃይል ንቅናቄ አዴሃን የዜጎችንን ሰላምና ደህንነት ለማስጠበቅ ከአማራ ክልል መንግስት ጋር አብሮ ለመስራት እንደሚፈልግ ገለጠ። አስቴር ምስጋናው ከባህር ዳር ተከታዩን ዘገባ አድርሳናለች። የአማራ ዲሞክራሲያዊ ኃይል ንቅናቄ አዴሃን ለስምንት ዓመታት ያህል በኤርትራ በረሃ የወያኔን አገዛዝ በመቃወም ሲታገል የነበረ፣ ለውጡን ተከትሎ ወደ ሀገር ቤት ቢገባ ሰላማዊ መንገድን የመረጠ የፖለቲካ ድርጅት ነው ይላል። ትላንት የንቅናቄው ሊቀመንበርና የህዝብ ግንኙነት ኃላፊው በሰጡት ጋዜጣዊ መግለጫ በተለይ በአሁኑ ሰዓት በክልሉ የተለያዩ አካባቢዎች እየታየ ያለውን የጸጥታ መደፍረስ እንደሚያሳስበውና የህዝቡንም ሰላምና ደህንነት ለማስጠበቅ በሚደረገው ጥረት ከመንግስት ጋር አብሮ ለመስራት ዝግጁ መሆኑን የንቅናቄው ሊቀመንበር አቶ ተስፋውን አለም ነው ተናግረዋል። እዚህም እዛም ብዙ ችግሮች አሉ። ስለዚህ አገር ይቀድማል፣ ህዝብ ይቀድማል። በሰከነ ሁኔታ በተለይ ክልላችን ላይ ያለ አለመረጋጋት በምንም አይነት መንገድ ተቀባይነት የለውም። የሰጠውም ሊሰጠውም እንዲህ ነው እንዲያነው እንዲያነው የሚባለውን እኛ አንቀበልም። ስለዚህ አዴፓ መንግስትም ስለሆነ በአንድ ይሁን በሌላ መንገድ ክልሉ ላይ ያለመረጋጋት ሊያስጠብቅ ይገባዋል። በዚህ ላይ እኛ ምንም ቅድሚያ ሁኔታ ሳናስቀምጥ አብረን ነው እንሰራለን። አብረንም ስንሰራ ነበር ለሰላምን ለማስጠበቅ አቅሟለን፣ ብቃቱም አለን። ስለዚህ ከመንግስት ጋር ለመስራት ምንም አይነት ችግር የለብንም። በዚህ በኩል እየተባበርንም ነው። በተለያዩ ችግሮች አብረን ሰርተናል፣ አብረን ተባብረናል። አዲሃን በአሁኑ ወቅት ሰላማዊ ትግሉን በመቀጠል በብሔራዊ ምርጫ ቦርድም ተመዝግቦ አስፈላጊውን መስፈርት በማሟላት ላይ እንደሚገኝ ሊቀመንበሩ አቶ ተስፋው አለምነው ተናግሯል። ወደ ኢትዮጵያ ከገባን ጀምሮ አመልክተናል። ማድረግ የሚገባን አስፈላጊ ሰነዶችን አስገብተናል። ለዛም ተገቢው መልስ ሰጥቶናል። ምርጫ ቦርድ በሚያካሄደው በማንኛውም ስሳ እንደ ፓርቲ እየተሳተፈን ያለው ቀና በሆነ እንደውም ካየናቸው ተቋም የኢትዮጵያ ምርጫ ቦርድ ቀድሞ ማመስገን እንዳይሆንብን እንጂ በከፊልም ቢሆን ለውጡ ተዳርሷል እናምናለን። በመጨረሻም ንቅናቄው በዜጎች ሞትና መፈናቀል የሚነግዱ ፖለቲከኞች ከዚህ እኩይ ተግባራቸው እንዲታቀቡ አስጠንቅቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር